ስደት ብዙ መልክ አለው። ሰዎች በስራና በትምህርት ምክንያት ከተወለዱበት፣ ካደጉበት አገር ወደ ሌላ አገር ሄደው በፍላጎታቸው አዲስ ኑሮን ይጀምራሉ። የተማሩ ሰዎች በተማሩበት ትምህርት ልክ የተመቻቸ ነገር ማግኘት ሲያቅታቸው ይሰደዳሉ። አዎ ይህን ምሁራዊ ስደት እንለዋለን። እንዲሁም ሰዎች በፖለቲካ አስተሳሰባቸው ምክንያት ስልጣን ላይ ካለው መንግስት ጋር መስማማት ሲያቅታቸው አገር ጥለው ይሰደዳሉ። ከዚህ ውጭ ያሉ ኢትዮጵያውያን ግን ለምን ይሰደዳሉ? በ2015 በዓለማችን የሰዎች ዝውውር ቁጥር 250 ሚሊዮን እንደደረሰ ጥናቶች ያመለክታሉ። ይህ ቁጥር በ2000 አመተ ምህረት በነበረ ጥናት 175 ሚሊዮን በ1990 ዓ.ም 154 ሚሊዮን የነበረ ሲሆን አሁን የሚታየው ቁጥር ሰዎች ተዘዋውሮ የመኖር ፍላጎት እየጨመረ መምጣቱን ያሳያል። ከቅርብ ጊዜያት ወዲህ በተለይም ባለፉት ስድስትና ሰባት አመታት በስደት ምክንያት በሺዎች የሚቆጠሩ ኢትዮጵያውያን ላስከፊ ችግር ተጋልጠዋል። በተለይም ወጣት ኢትዮጵያውያን በህገ ወጥ መንገድ በሚደረግ ዝውውር በውሃ ጥም፣ በረሃብ፣ በአውሬ በመበላት ኢሰብአዊ በሆኑ ህገ ወጥ የድንበር አሸጋጋሪዎችና በሰው የመግደል ወንጀል በተሰማሩ ደላሎችና በሌሎችም ወንጀለኞች እጅ በመውደቅ ከፍተኛ ጉዳት እየደረሰባቸው ይገኛል። በዚህም ምክንያት ለአካል ጉድለት፣ ለአእምሮ መታወክ አንገታቸውን እስከመቀላት ደርሰዋል። በርካቶች ባሰቡበት ቦታ ሳይደርሱ በመንገድ በሚያጋጥማቸው ፍጹም ኢሰብአዊ በሆነ ሁኔታ መንገድ ላይ ይቀራሉ። ባስገድዶ መደፈር ክብርን በሚነካ ስብዕናቸውን በሚጎዳ ሁኔታ ሰለባ ሆነዋል። የተለያዩ ጥናቶችና ዘገባዎች እንደሚያመለክቱት አሁንም ይህ ህገ ወጥ ስደት በተለያየ መልኩ እንደቀጠለ ነው። እነዚህ ወጣቶች ለምንድነው የሚሰደዱት? ኢብራሂም ሻፊ ይባላል። መምህር ነበር። በትምህርት ቢሮ ውስጥ በአስተዳደር ስራ አገልግሏል። ለአስራ ሶስት አመታትም ጋዜጠኛ ሆኖ ሰርቷል። አሁን በስደት ኬንያ ይገኛል። ስደትን እስከ ተቀላቀለበት እስካለፈው አመት ድረስ አዲስ ጉዳይ መጽሄት ምክትል አዘጋጅ ነበር። በዚህ ቆይታው ከስደትና ወጣቶች ጋር በተያያዘ በርካታ መረጃዎች አሉት። ከዚህ በተጨማሪም ተወልዶ ያደገው ከአዲስ አበባ ነዋሪዎች አብዛኛው ወጣት ለስደት ከሚወጣባት ቂርቆስ ክፍለ ከተማ ውስጥ ጨርቆስ እየተባለ በሚጠራው ሰፈር ነው። ቂርቆስ አካባቢ በንጽጽር ከሌሎች የአዲስ አበባ ከተሞች ጋር ሲተያይ በኑሮ ዝቅ ያሉ ሰዎች የሚኖሩበት ምግብን ጨምሮ በርካታ ችግሮችም ያሉበት አካባቢ ነው ይላል ኢብራሂም። ሲሆን እንግዲህ ወጣቶቹ ለምን በብዛት ይሰደዳሉ በሚል ርዕስ ኢብራሂምን አነጋግረሻል። ወደዚያው ፕሮግራም እንላል። ኢብራሂም ሻፊ በጋዜጠኝነት ምክንያት ከምታገኘው መረጃ በተጨማሪ አብዛኛው ወጣቶች ከአዲስ አበባ ከሚሰደዱባት ሰፈር ተወልዳ አድገሃልና ከእነዚህ ወጣቶች ጋር የቅር አግባብ አለ። እነዚህ ወጣቶች ለምንድን ነው ስደት የሚመርጡት? እንደኔ እምነት ለመሰደዳቸው ዋነኛው ምክንያት ድህነት ነው። ግን ድህነት ብቻ ነጥለሽ አትመለከትም። ድህነት ስትይ የመንግስት የፖሊሲ ውድቀት ነው። ድህነት ድህነት በራሱ ማለት ነው ለወጣቶች ስራ መስጠር አለመቻል ለወጣቶች እንዲረጋጉ የሚያስችላቸው ስራ መስጠት አለመቻል፣ ወጣቶችን ያማከለ ፖሊሲ መቅረጽ አለመቻል የመንግስት የፖሊሲ ውድቀት ማሳያ ነው እና ድህነት ነው። የዲሞክራሲ እጦት ነው። የህግ የበላይነት አለመኖር ነው። የፍትህ እጦት ነው። እነኚህ ልጆች በሀገር ፍቅር ኮትኩተን ማሳደግ አለመቻላችን ነው። ራሳቸውን እንዲችሉ ራሳቸውን እንዲያግዙ ብልሃት መፍጠር አለመቻል ነው። ይህን ሁሉ አንድ ላይ ስታጠቃልዩ የመንግስት የፖሊሲ ውድቀት ነው። እነዚህ ወጣቶች ለስደት ብለው ገንዘብ ማጠራቀም ከቻሉ ለምን ሀገር ውስጥ ሆነው አይሰሩም በሚል ጥያቄ የሚያነሱ አሉ። እኔ በቅርበትም ስለማያቸው ጥናት አያስፈልገኝም። በየቀኑ በየዕለቱ የምመለከታቸው የማያቸው ሰዎች ናቸው። በየዕለቱ ስለምመለከታቸው በየዕለቱ ጥናቶች ናቸው። እነዚህ ሰዎች የሚበሉት የሌላቸው ናቸው። የሚመገቡት የሌላቸው ናቸው። ሰዎች ቁጥር ሊጠቅሱ ይችላሉ። የሚበሉት ከሌላቸው የሚጎርሱት ከሌላቸው ይህን ገንዘብ ከየት ያመጣ- ያመጡታል የሚል ጥያቄ ያነሳሉ። በጣም በርካታ ሰዎች ማለት ነው። እና በጣም የሚገርመው እነኙ ሰዎች ሲንቀሳቀሱ መጀመሪያ እስከ ድንበር ማሻገሪያ ድረስ የሚጠቅማቸውን ገንዘብ ብቻ ነው የሚያጠራቀሙት። ድንበር ማሻገሪያ ድረስ ያቺ ገንዘብ አምስት ሺ ልት መሆናት ትችላለች። በሸክም ሊያገኟት ይችላሉ፣ ተሸክሞ ሊያገኟት ይችላሉ፣ የቀን ስራ ሰርተው ሊያገኟት ይችላሉ። እንደምንም ያቺን አምስት ሺ ብር ካገኟትና ድንበሩን ከተሻገሩ ድንበሩን ከወጡ በኋላ ተስፋቸው ምንድን ነው? የእርስ በእርስ መረዳዳታቸው። እኔማ በረሀ ላይ ወጥቼ ጓደኛዬ ዝም አይለኝም የሩቅ የሩቅ ቤተሰቤ የሩቅ የሩቅ ወዳጄ ዝም አይለኝም የሚል ተስፋቸው ነው እንጂ ገንዘቡም ኖሯቸው ገንዘቡም እንደሚያገኙ እርግጠኛ ሆኖ አይደለም የሚጓዙት የሚወጡት ከሀገርም ሲወጡ ማለት ነው። ስራ ስለሚንቁ ነው እንጂ ውጭ ወጥተው ከሚደርስባቸው መከራ አይብስም የሚሉ አሉ። ስራ ሰርተው መኖር አይችሉም። ስራው ለእነዚህ ወጣቶች ያለ ስራ በቂርቆስ አካባቢ ሸክም ነው። እሱንም እንኳን ለነገሩ ሸክም በመንግስት ስር መደራጀት አለብሽ። ወጣቶች መታቀስ መታቀፍ አለብሽ። ለእነዚህ ሰዎች የሚያስወጣቸው የሚበሉት ማጣታቸው የምግብ እጦት ነው፣ የድህነታቸው ነው፣ መቸገራቸው ነው ከሀገር የሚያስወጣቸው። ስራው አለ በዛ አካባቢ፣ ለእኔ አያስማማኝም። የለም ስራው እንኳን ስራው የሚበሉት የዕለት ጉርሳቸው እንኳን የለም እና እነኚህ ሰዎች በጣም ከመቸገራቸው የተነሳ ስቴዲየም ዙሪያ ያሉ ሆቴሎች እየዞሩ ምግብ እየለመኑ የሚበሉ ሰዎች ናቸው። ስቴዲየም ዙሪያ ያሉ ምግብ ቤቶችም ዶግ ፉቴ የውሻ ምግብ እየተባለ በሀያ ስምንት ብር አንድ በአንዲ ምግብ እየገዙ የሚበሉ ሰዎች ናቸው። ለቤተሰብ ያንን ምግብ እየገዙ የሚያካፍሉ ሰዎች ናቸው። እና ስራው ስላለ ግን የተሻለ ኑሮ ፈልገው ነው አይደለም፣ የሚበሉት አጥተው ነው ከሀገር የሚወጡ። ዓለም አቀፉ የፍልሰት ድርጅት አይኦኤም ከስደት ተመላሾችን ማነጋገሩን ጠቅሶ ባወጣው ሪፖርት ኢትዮጵያውያን አሁንም በሶስት በሮች የሚያደርጉትን ስደት አላቆሙም። በምስራቅ በር በሚባለው መንገድ ከኢትዮጵያ በአፋር በኩል አድርገው ጀልባ በመሳፈር ወደ የመን ከዚያም ወደ ሳውዲ አረቢያ ይጓዛሉ። በደቡብ በር በሚባለው መንገድ ደግሞ በኬንያ በኩል ታንዛኒያ፣ ዚምባብዌ፣ ማላዊ አቆራርጠው ደቡብ አፍሪካ ይገባሉ። ከዚያም የተወሰኑት እዚያው ይቀራሉ፣ የተወሰኑት ደግሞ ወደ አውሮፓና በሜክሲኮ አድርገው ወደ አሜሪካ ለመሻገር ጥረት ያደርጋሉ። ነገር ግን በዚህ ጉዞ አብዛኞቹ ካሰቡበት አገር ሳይደርሱ እንደ መሸጋገሪያነት ባረፉበት አገር ተይዘው ለብዝበዛ፣ ለእስራት፣ ለግዳጅ ስራና ለመታገት ይዳረጋሉ። በደቡብ ኢትዮጵያ አድርጎ ወደ ደቡብ አፍሪካ በርካታ ኢትዮጵያውያን እንደሚጓዙ እንዲሁም ቀይ ባህርን በጀልባ አቋርጠው የመን ሊገቡ ሲሉ በርካታ ኢትዮጵያውያን እንደሚሞቱ የሚጠቁሙ ሪፖርቶች ቁጥር እያደገ መጥቷል። ከእነዚህ አብዛኛዎቹ በሕገ ወጥ ስደት ወደ እነዚህ መዳረሻዎች ሲያቀኑ ለሕገ ወጥ ዝውውር ይዳረጋሉ። ወጣት ሴቶች በመካከለኛ ምስራቅ በሱዳንና ደቡብ ሱዳን ለቤት ሰራተኝነት ይዳረጋሉ። በመካከለኛው ምስራቅ በቤት ሰራተኝነት የተሰማሩ በርካታ ኢትዮጵያውያን ሴቶች አካላዊና ወሲባዊ ጥቃት፣ ደሞዝ ክልከላ፣ የእንቅልፍ መነፈክ፣ የፓስፖርት መያዝ፣ በቤት ውስጥ መታገት መታገትና ግድያን ጨምሮ አስከፊ ጥቃቶች ይደርሱባቸዋል። ኢትዮጵያውያን ሴቶች ስራ ፍለጋ ሲሰደዱ ወይም በመካከለኛው ምስራቅ ከሚበዘብዟቸው ቀጣሪዎች ለማምለጥ ሲሉ አንዳንዴ የህገወጥ የወሲብ ንግድ ሰለባ ይሆናሉ። በቂ የሙያ ክህሎት ሳይኖራቸው ወደ ሳውዲ አረቢያ የባህረ ሰላጤው ሀገሮችና ሌሎች የአፍሪካ ሀገሮች ከሚሰደዱ ኢትዮጵያውያን ወንዶች አንዳንዶቹ በእነዚህ ሀገራት ለግዳጅ የጉልበት ስራ ይዳረጋሉ። እስቲ እዚ ጋ በሙዚቃ ፋታ እንውሰድ ና እንመለስ። አይሻልም? ይሻላል። ጌትሽ ማሞ ስለ ስደት የተጫወተውን ሙዚቃ ጋብዘን እንመለስ። አያላየች ጉዱ እሱን

I know last time, Ang the why Why why? Why? Why why Why ይህንን ርዕስ በተመለከተ በቪኦኤ ፌስቡክ ገጻችን ላይ ኢትዮጵያውያን ለምን ይሰደዳሉ? ስንል ለአድማጭ ተሳታፊዎቻችን ላቀረብነው ጥያቄ ተሳታፊዎቻችን የሰጡትን ምላሽ ደግሞ እንዲያቀርበ ነዋል ፍኖተ አሲምባ የተባሉ ተሳታፊያችን በአብዛኛው የሚሰደዱት የተሻለ ኑሮ የሚፈልጉና ስራ የሚንቁ ናቸው። በሀገራቸው በተፈጠረላቸው ምቹ ሁኔታ ተደራጅተው መስራት ሲገባቸው ሲሰደዱና የተለያዩ አደጋዎች ሲያጋጥማቸው ይስተዋላሉ። ስራ ንቀው የተሰደዱትም ቢሆኑ በሀገራቸው ተከብረው መስራት ሲገባቸው በሰው ሀገር ራሳቸውን ዝቅ አድርገው በሰው ቤት ሰራተኝነት፣ በአውሮፓም ቢሆን ጥበቃ፣ ሳህን አጣቢ፣ የፓርኪንግ ሰራተኛ፣ ያረጁ ሽማግሌዎችና አሮጊቶች ማጽዳት፣ መጠበቅ ወዘተን የሚሰሩት ስደትን የፈጠሩት ስደተኞች እንጂ መንግስት በሀገራችሁ ተከብራችሁ ሰርታችሁ መኖር ትችላላችሁ ብሎ በተደጋጋሚ ጥሪ አድርጓል። ስለዚህ መንግስት ተሰደዱ አላለም። ስደትን የፈጠሩት ስደተኞችና ደላሎች ናቸው። በፖለቲካ ኬዝ የተሰደዱና የሚሰደዱትም ቢሆኑ የመንግስትን ስም ጥላሸት በመቀባት በሬ ወለደ በማለት የፖለቲካ ጥገኝነትና የልመና ገንዘብ ያገኛሉ። ብሩክ ካሳሁን የተባሉ አስተያየት ሰጪ ለፍኖታ ሲምባ አስተያየት ምላሽ ሲሰጡ ያልተሄደበትን ለምን ተሄዱበታል ተያለሽ ሲጀምር ኢትዮጵያ ውስጥ ለስራ አጥና ለወጣቱ የሚያስብ መንግስት አለ። የተናቀው ስራስ አብልቶ የሚያሳድር ነው ሊሆን ይችላል። እንደናንተ ያላዩትን አየን ባዮች ጉንጫቸው ሞልቶ ይሆናል። ምንም በሌለበት ሀገር አድርባይ ሆኖ ከመኖር 1000% ይሻላል። ደረጀ መላኩ የተባሉት ሌላኛው አስተያየት ሰጫችን የሰጡትን አስተያየት በግርድፉ ስንተረጉመው ከእህት ወንድሞቻችን ስደት ጀርባ ያለው ምክንያት የመልካም አስተዳደርና የዲሞክራሲ እጦት ነው ይላል። ዳንኤል አለሙ የተባሉ አስተያየት ሰጪ ደግሞ አይሩቅ ያለ ሰው ኢትዮጵያ የምትባለው አሁን ጥቂቶች የሚናጥጡባት ለብዙሃኖች ሲኦል የሆነች በመሆኗ ስደት ይነሳል። ጎይቶን ባህታ ደግሞ የመልካም አስተዳደር እጦት፣ የመሬት ባለቤትነት መብት እጦት፣ ሙስና፣ አድሏዊ አሰራር ወዘተ ተጠያቂ መሆን ያለበት መንግስት ነው ብሏል። ተካሊል አለም የተባሉ አስተያየት ሰጪ ኢትዮጵያውያን ለምን ይሰደዳሉ? ቆንጆ የመወያያ ርዕስ ነበር። ነገር ግን ምን ያደርጋል ያለው ትውልድ ሀሳቡን በትክክል ለመግለጽ የሚያስችለውን ቋንቋ የተካን አይመስለኝም። ይህን ችግር በውል የተገነዘባችሁት ይመስለኛል ካሉ በኋላ ረዘም ያለ ሀሳባቸውን አስረዋል። የፌስቡክ ገጻችን ላይ ገብታችሁ ማንበብ ትችላላችሁ። በትዊተር ገጻችን ደግሞ ፉዋድ ወርቁ ድህነት፣ የተሻለ ስራ ፍለጋ፣ የመንግስት አልቃ ገብነት፣ ነጻነት ማጣት፣ የኑሮ ውድነት፣ የዜግነት ዋስትና ማጣት። ቶማስ ፍሳሐ የተባለው አስተያየት ሰጪ ደግሞ አንደኛ የኢኮኖሚ ጉዳይ፣ ሁለተኛ የአስተሳሰብ ጉዳይ፣ ሶስተኛ በጣም ውስን በነጻነት እጦት ፖለቲከኛና ጋዜጠኞች ብለው አስተያየታቸውን አስፍረዋል። ተሳታፊዎቻችንን በጣም እናመሰግናለን። የኢትዮጵያ መንግስት እንደ አውሮፓውያን አቆጣጠር ከጥቅምት ሁለት ሺ አስራ ሶስት ጀምሮ በውጭ ሀገር የስራ ቅጥር ላይ ክልክል አድርጓል። ኢትዮጵያውያን በተለይ ወጣቶች ግን አሁንም መሰደድን አላቆሙ። ለምን? ዶክተር ደረሰ ጌታቸው የዶክትሬት መመረቂያ ጥናቱን የሰራው ከኢትዮጵያ ወደ ደቡብ ምስራቅ አፍሪካ ስለሚሰደዱ ሰዎች ላይ ነው። ጽዮን፣ ዶክተር ደረሰ ጌታቸውን ያነጋግርሻል። አንች ነሽ፣ ወደዛው እንላለሽ። ደረሰ ጌታቸው ወጣት በመሆኑ ምክንያትና ከአንቱ ይልቅ አንተ የሚለውን መጠሪያ በመምረጡ አንተ እያልኩ ጥያቄን አቅርቤያለሁ። ወደ ጥያቄ ስመለስ ለጥናትህ መነሻ እንዲሆን የተጠቀምከው ግብአት ምንድን ነው? አንደኛ በቀጥታ መረጃውን የሰበሰብኩት አራት ወር ገደማ ተቀምጬ በናይሮቢ ከተማ ውስጥ የሀገራችንን ስደተኞች ድረሱን በማናገር ነው እንዴት ወደ ስደት ለመሄድ እንደወሰኑ ያነሳሻቸው ምክንያቶች ምንድን ናቸው? ለምን ያህል ጊዜ ቆዩ? በስደት ካሉበት ከተማ ወደ ሌላ ሀገር ወደ ሶስተኛ ሀገር ለመሄድ የሚያስቡት እንዴት ነው? የመሳሰሉ እነዚህን ጉዳዮች ነው እንግዲህ ያጠናሁት፣ እና ዋናው የመረጃ ምንጩ እራሳቸው ኢትዮጵያውያን ስደተኞች ናቸው። ሌላ እንግዲህ ከበዛ ጉዳይ ላይ የተጻፉ አርቲክሎችን የተጻፉ የመመረቂያ ጽሁፎችን እንዲሁም በተለያዩ መንግስታዊ በሆኑ ባልሆኑም ድርጅቶች ለምሳሌ በዩናይትድ ኔሽንስ ሃይ ኮሚሽን ፎረሲ ዩኤንኤችሲአር በኢንተርናሽናል ኦርጋናይዜሽን ኦፍ ማይግሬሽን ወይም አይኦኤም በሚባለው የተጻፉ ፍልሰትን በተለይ የስደተኞችን የኢኮኖሚ ሚግራንት የሚባሉና እነዚህ በሰው አቀባባዮች ወይም ሂማን ትራፊከር ስለሚተላለፉ ሰዎች ጉዳይ የተሰሩ የተለያዩ ጥናቶችን ለዚሁ ለመመረቂያ ጽሁፌ ተጠቅሜ ያለው እንደ ግብአት ማለት ነው። እነዚህን ግብአቶች ተጠቅመ ያገኘኸው የኢትዮጵያውያን ስደተኞች ያንን መንገድ አቋርጠው የሚመጡበት ምክንያት ምንድን ነው? ዋናው ነገር ምንድን ነው? ኢትዮጵያ ውስጥ ያለው የኢኮኖሚ ቀውስ ነው። አንደኛ ብዙ ጊዜ የማናስበው ነገር አለ ምንድን ነው? ኢትዮጵያ ውስጥ የኢኮኖሚ ድህነቱን ከማንሳታችን በፊት የህዝብ ቁጥር እድገቱ በጣም አስደንጋጭ የሆነ ነው። ለምሳሌ በዚህ አመት ወርልድ ባንክ ያወጣውን ቁጥር ስትመለከች ኢትዮጵያ ወደ ዘጠና ስድስት ነጥብ ዘጠኝ ስድስት ሚሊዮን ህዝብ አላት። በግምት ወደ ዘጠና ሰባት ሚሊዮን ህዝብ ደርሷል የኢትዮጵያ ህዝብ ቁጥር ከዚህ ውስጥ ወደ ስልሳ አምስት ፐርሰንት ገደማ የሚሆነው ከሀያ አራት አመት በታች ያለ ህዝብ ነው። ወጣት ነው። እንግዲህ አስቢው፣ ያ ሁሉ ኦልሞስት ከግማሽ በላይ የሚሆነው የህዝብ ቁጥር ወጣት ነው። አብዛኛው ወይ በትምህርት ላይ ያለ ነው፣ በአንደኛ ደረጃ እና በመካከለኛ ሁለተኛ ደረጃ፣ አብዛኛው ደግሞ የከፍተኛ ትምህርት እድል ያላገኘ ከሃይ ስኩል ትምህርቱን ያቋረጠ ስራ በመፈለግ ላይ ያለ አለበለዚያም ስራ በማጣት ምክንያት የስራ እድል ለማግኘት ወደ ሌላ ሀገር የሚሰደድ በሚሊዮኖች የሚቆጠር ወጣት ያለባት ሀገር ናት ኢትዮጵያ። እና የስነ ህዝብ እድገቱ እድገት የሚለው ቃል ራሱ አይገልጸውም። በስነ ስርዓት ኤክስፕሎዥን ወይም እንደው ያለ ልክ ከቁጥጥር ውጭ ሆኖ መሄዱ ትልቅ ችግር ይመስለኛል። ይህንን ነገር እንግዲህ ኢኮኖሚ እና የስነ ህዝብ አጥኞች ዩዝ በርጅ ይሉታል። የወጣቶች ቁጥር በአንድ ሀገር ውስጥ መፈንዳት ያለልክ መሆን ማለት ነው። ሌላ እንዲሁ እንኳን ከኢትዮጵያ የሚወጣውን የህዝብ ቁጥር ስንለካ ኔት ማይግሬሽን ሬት ይሉታል። በአመት ወደ ሀያ ሶስት ሺህ ህዝብ በአማካይ የሚወጣባት ሀገር ናት ትባላለች ኢትዮጵያ በወርልድ ባንክ ቁጥር እንግዲህ ይሄ በተመዝግቦ በአውሮፕላን ከሀገር የሚወጣውን ሰው ቁጥር ስንመለከት ነው። በእግሩ በስደት ማንም ሳያየው፣ በፖለቲካ ጉዳይ ሊሆን ይችላል፣ በኢኮኖሚ ጉዳይ ሊሆን ይችላል፣ በጦርነት ሊሆን ይችላል፣ በረሀብ ችግር ምክንያት ሊሆን ይችላል። ከሀገር እየፈለሰ የሚወጣውን ህዝብ ቁጥር ደግሞ መገመት ይቻላል። ይሄ በየትኛው መንግስት መዝገብ ላይ የማይሰፍር ግን በሺዎች የሚቆጠር ህዝብ ነው ያለው እና አንደኛውና አብይ የሆነው ምክንያት የህዝብ ቁጥር ውድገት ነው። ሁለተኛ የኢኮኖሚው ቀውስ በተለይ ስራ አጥነት ችግርና ድህነቱ፣ ይሄም ደግሞ ያለ ልክ ወጣቱን ማጥቃቱና መጉዳቱ ነው።